በህገወጥ መንገድ ሲንቀሳቀሱ ነበር ባላቸው ከሰማንያ በላይ አነስተኛ አሽከርካሪዎች ላይ የአነስተኛ ተሽከርካሪዎች አሽከርካሪዎች ላይ የአማራ ክልል ትራንስፖርት ቢሮ ሰሞኑን እርምጃ መውሰዱን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የዚህ ዘገባ መነሻ ከሰሞኑ ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ ተዘጋ በሚል ሲሰራጭ የነበሩ መረጃዎች ናቸው። ይህንን እንዲያብራራ የተጠየቀው የክልሉ ትራንስፖርት ቢሮ በመንገዱ አጋጥሞ የነበረው ሙሉ በሙሉ የመዘጋት ሳይሆን የትራንስፖርት እንቅስቃሴ የመስተጓጎል ችግር ነው። የነገሩ መነሻ ደግሞ በህገ ወጥ ተሽከርካሪዎች ላይ እየተወሰደ ያለው እርምጃ ነው ያሉት በቢሮ የመንገድ ትራፊክ ደህንነት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ ደሳለኝ አዳንን ናቸው ላይ ነው ማሳፈርም ማራገፍም ያለበት ይህን በማያደርጉት ተሽከርካሪዎች ላይ እርምጃ ወስደናል። መጋቢት 205 በወጣው የስምሪት ያፈጻጽ መመሪያ መሰረት 15 ቀን ከስምሪት ማገድና 500 ብር እየተቀጡ ባጠፉት ጥፋት ልክ 15 ቀን ሲጨርሱ ሁለተኛ እንደዚህ አይነት ስራ እንዳይሰሩ የጽሁፍ ማስጠንቀቂያ ተሰጧቸው ፈርመው ይለቀቃሉ ወይም ይወጣሉ። የሰራ ነው ስራ ነው። ይህ እርምጃ ያልተመቻቸው ህገ ወጦች ግን በህጋዊ ተሽከርካሪዎች ላይ ጥቃት በማድረስ እንዳያልፉ መከልከላቸውን ነው አቶ ደሳለኝ የተናገሩት። መንገድ ላይ በዚህ በጎጃም መስመር መንገድ ለሁለት ቀን ያክል ስምሪት የተቋረጠበት ሁኔታ አለ እንደኛ ሌላ አዲስ ነገር የሰራ ነው ስራ የለም። ህግ ነው ያስከበር ነው። ህግ በማስከበራችን ግን ለምን ህግ ይከበራል ወይም ደግሞ ለምን ትቆጣጠሩን አላችሁ በሚል ምክንያት ነው እነዚህ አነስተኛ ተሽከርካሪዎች ወይም ደግሞ የአነስተኛ ተሽከርካሪ ባለ ንብረቶች ስምሬቱን ያቆሙት። ህጋዊ ማይሆን ምንጊዜም ቢሆን ተመሳሳይ ጓደኛ ፍለጋ ስለሆነ ሌላውንም የማሳመት እሱ እንዲከተል የማድረግ ህጋዊን መንገድ እንዲከተል ሳይሆን ህገወጡን መንገድ ተከትለህ እኔን ደግፈኝ ነው። አሁን እነዚህ አካላት ይህን እየሰሩ ያሉት ማለት ነው። ቢሮው እርምጃውን የወሰደው የጉዳዩ ባለቤት የሆኑ ግለሰቦች በተደጋጋሚ የሚያነሱትን ቅሬታ መሰረት በማድረግ ነው ይላሉ ዳይሬክተሩ። በራሳቸው ጊዜ ህጋዊ ያልሆነ የስምሪት ቦታ አዘጋጅተው በወያላና በደላላ ውጭ ላይ ነው የሚጭኑት፣ ተሳፋሪውን የትም ቦታ ላይ ይጥሉታል። ተሳፋሪው ደግሞ በዚህ ምክንያት መንግስት ህግ ስላላስከበረ እንዲሆነን ተሰቃየን እያለ እንግልት ነው ከባ ምሬቱና ጨዋቱ ከበየጊዜው ለቢሮአችንም በተለያየ ሚዲያም ነው የሚገልጸው። ይሄ ደግሞ ትልቅ የመልካም አስተዳደር ችግር አንዱ ፈጥሯል ነው። ሁለተኛ ህጋዊ ሆነው የሚሰሩ መናሪያ ላይ ወረፋቸውን ጠብቀው እየሰሩ ያሉ ባለ ንብረቶች አሉ፣ ወይም ደግሞ ተሽከርካሪዎች አሉ። እነዚህ አካላት ደግሞ ወይ እነዚህን ህገወጥ በህገወጥ መንገድ ውጪ ላይ የሚጭኑ ተሽከርካሪዎች እንደኛ መናሪያ ገብተው ተወዳድረው እንዲሰሩ አድርጉ፣ ህግ አስከብሩ። አለያ ደግሞ እኛም እንውጣና ከተማውና ትልቅልቅ ምርጫው ሁለት ነው። ወይ ህግ ማስከበር፣ አልያ ደግሞ እኛንም ልቀቁን የሚል ነው። ይሄ ደግሞ ትክክል ናቸው። ይሄን ተቀብለናል። እኛ ይሄን ተቀብለን ከፖሊስ ኮሚሽንም ከመንገድና ትራንስፖርት ቢሮም በተደራጀ እና በተቀናጀ መንገድ እነዚህ ህጋዊ ባልሆነ ስምሪት እየተሰማሩ ባለ ንብረቶች ህጋዊ ሆነው እንዲሰማሩ የማድረግ ስራ ነው የሰራ ነው። በዚህ ሳምንት መጀመሪያ ባሉ ሁለት ቀናት ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ በከፊል ተዘግቶ የነበረ ሲሆን አሁን ሙሉ ለሙሉ መከፈቱን ዳይሬክተሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር